ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ኅዳር 22 2018 ዓመተ ምሕረት ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ በድጋሚ። የዚህ ምሽት አስተናጋጆቻችሁ እኔ አዳነ ፍሳይ፣ እኔም ሰሎሞን አባተንን አጥር በማጠር ውሃ በማቆር የደለል ጥበቃ በማድረግ የአየር ብክለት ለመቀነስ ይቻል ዘንድ ከዓመት ከ30 ቀናት በላይ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ፓሪስ ላይ እየተደረገ ላለው የአየር ንብረት ጉባኤ ካደረጉት ንግግር የተወሰደ ነው የሰማችሁት። በአብይ ርዕስ ዘገባ አለን። አሁንን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዩናይትድ ስቴትስ ቡርኪና ፋሶን ባለፈው እሁድ ሰላማዊና ስነ ስርዓት የተሞላበት ምርጫ በማካሄዷ እንኳን ደስ ያለች ብላታለች። በምርጫው የቀድሞው ጠቅላይ ሚኒስትር ሮች ማርክ ክርስቲያን ካቦሬ እንደተመረጡ የሚታወቅ ነው። የዋይት ሀውሱ መግለጫ የቡርኪና ፋሶ ህዝብ የዲሞክራሲን ምርህ ለመጠበቅ ላሳየው ቁርጠኛነት አሞግሶታል። የቡርኪና ፋሶ ህዝብና መንግስት የሀገሪቱን አንድነት ለመጠበቅና የሀገሪቱን ተቋማት ለማጠናከር በሚያደርጉት ጥረት ዩናይትድ ስቴትስ ከእነሱ ጋር በአጋርነት መስራቱን ለመቀጠል በጉጉት ትጠብቃለች፣ ሲሉም መግለጫው አክሎበታል። ተመራጩ ፕሬዝደንት ካቦሬ በበኩላቸው ትላንት ለማሸነፍ በመቻላቸው ደጋፊዎቻቸውን አሞግሰው ወዲያውኑ ስራ ለመጀመር ቃል ገብተዋል። ያገኙትን ድል ባለፈው ዓመት የረጅም ጊዜ የሀገሪቱ ፕሬዝደንት የነበሩትን ብሌዝ ካምፓወሬን ከስልጣን ለማውረድ በተደረገው ህዝባዊ መነሳሳት ህይወታቸውን ለሰጡት መታሰቢያ ይሁን ብለዋል። ቀድሞ የካምፓወር የተባባሪ የነበሩት ካቦሬ የትላንቱን ምርጫ ያሸነፉት ከ53 ከመቶ በላይ ድምፅ በማግኘት ነው። በምዕራብ ወለጋ ጉሊሶ ወረዳ የአዲስ አበባን ማስተር ፕላን በመቃወም ትናንት ጨለያ ከተማ ሁለተኛ ደረጃ ተማሪዎች እና የአካባቢው ህዝብ ባደረጉት ሰልፍ ላይ አንድ ተማሪ መገደሉ፣ ሌላ በጽኑ መቁሰሉ ተገልጿል። ለአፋን ኦሮሞ ባልደረባችን ነሞዳንዲ በስልክ ቃለ ምልልስ የሰጡና ለደህንነቴ እሰጋለሁ በማለት ስማቸው እንዳይጠቀስ የጠየቁ ነዋሪ በርካታ ተማሪዎች እንደታሰሩና ከፖሊሶቹ ሽሽት ጫካ የገቡም እንዳሉ ተናግረዋል። የካሜሩን ወታደራዊ ኃይሎች 100 የቦኮ ሐራም አማጽያንን እንደገደሉና በጽንፈኛ ቡድን ተይዘው የነበሩ 900 ሰዎችን እንዳቆሰሉ ካሜሩን ገልጻለች። ወታደሮቹ መሰረቱ ናይጀሪያ የሆነው ጽንፈኛ ቡድን አባላትን ገድለው ታጋቾችን ያስለቀቁት ባለፈው ሳምንት በካሜሩንና በናይጀሪያ ድንበር ላይ በተካሄደ እንቅስቃሴ እንደሆነ የካሜሩን የመከላከያ ሚኒስቴር ገልጿል። ይህ ዜና በነፃ ምንጭ አልተረጋገጠም። በሌላ በኩል ደግሞ ትላንት ማታ በሰሜን ካሜሩን ቢያንስ የአራት ሰዎችን ህይወት ያጠፋ ጥንድ የአጥፍቶ ጠፊ ጥቃት የፈጸመው ቦኮ ሐራም ነው የሚል ጥርጣሪ ያላቸው የሀገሪቱ ባለሥልጣኖች፣ እስላማውያኑ አማጽያን ከሁለት ዓመታት በፊት ካሜሩን ላይ ድንበር ዘለል ጥቃት ማካሄድ ከጀመሩበት ጊዜ አንስቶ ሀገሪቱ ቦኮ ሐራምን ስትዋጋ ቆይታለች። ካሜሩን ጽንፈኛውን ቡድን ለመዋጋት ለተመሰረተ አምስት ሀገሮችን ላቀፈው ግብረ ኃይል ወታደሮች ካዋጡት ሀገሮች አንዷ ናት። ቦኮሐራም በሰሜን ናይጄሪያ ጥብቅ የሆነ እስላማዊ መንግስት ለመመስረት ዓላማ ከስድስት ዓመታት በፊት የማጥቃት ዘመቻ ከጀመረበት ጊዜ አንስቶ ከአስር ሺህ በላይ ሰዎች እንደገደለ ታውቋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር የአሜሪካ ልዩ ጦር ቡድን እንደሚላክ ይፋ ከማድረጋቸው በፊት ለኢራቅ መንግስት እንዳስታወቁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ተናግረዋል። ልዩ ኢላማ አሳሽ ኃይል የተባለው ቡድን ወደ ሁለት መቶ የሚሆኑ የልዩ ኃይል ወታደሮችን እንደሚያቅፍ ከእቅዱ ጋር ቅርበት ያላቸው ባለሥልጣኖች ገልጸዋል። የልዩ ኃይል ዓላማ እስላማዊ መንግስት ነኝ የሚለው ቡድን ጭንቅላትና ደም ስሩን መምታት ነው ተብሏል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ትናንት በሰጡት መግለጫ ኃይሎቻቸውን አመስግነዋል። ኢራቅ ከዓለም አቀፍ አጋሮቿ የሚቀርብላትን እርዳታ በጥሩ መንፈስ የምትቀበል ቢሆንም በግዛቷ የውጭ ተዋጊ ኃይሎች አያስፈልጓትም ብለዋል። እንደዚያ አይነት እርዳታና ልዩ እንቅስቃሴዎች በኢራቅ መንግሥት ፈቃድና ከኢራቅ ኃይሎች ጋር በማስተባበር ነው መደረግ ያለበት ሲሉም አስገንዝበዋል። ጃን ኬሪ በበኩላቸው ለኢራቁ ጠቅላይ ሚኒስትር ጠንካራ ድጋፍ እንዳላቸው ዛሬ ገልጸው የልዩ ኃይል እቅድ በኢራቅ መንግስት ሙሉ ትብብር እንደሚካሄድ ጠቁመዋል። ወደ ኢራቅ ስለሚላከው ኃይል የት እንደሚሰፍር፣ ምን አይነት ተልእኮ እንደሚኖረው ኢራቅ እስላማዊ መንግስት ነኝ የሚለውን ኃይል ለማዳከም በምታደርገው ጥረት እንዴት እንደሚረዳ የሚሉትን ነጥቦች በሚመለከት ከኢራቅ አጋሮቻችን ጋር በጣም ተቀራርበን መስራታችን ይቀጥላል ሲሉ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሩሲያው የመከላከያ ሚኒስቴር ባለሥልጣኖች ቱርክ እስላማዊ መንግስት ነኝ ከሚለው ቡድን ጋር ህገወጥ በሆነ የነዳጅ ዘይት ንግድ ውስጥ መግባቷን የሚያሳይ ማስረጃ ያሉትን አቅርበዋል። ፕሬዚደንት ሪሴፕ ታይፕ ኤርዶጋንና ቤተሰቦቻቸው የሚገኙባቸው ከፍተኛ ባለስልጣኖች አሉበት ሲሉ ከሰዋል። እስላማዊ መንግስት ነኝ የሚለው ቡድን የዓለም አቀፍ አሸባሪነት ቁንጮ ነው ያሉት ምክትል የመከላከያ ሚኒስትር አናቶሊ አንቶኖቭ ሞስኮ ላይ በሰጡት ጋዜጣዊ መግለጫ ሲናገሩ ሶሪያ ያሉት አሸባሪዎች ከህገወጡ የነዳጅ ዘይት ንግድ በዓመት ሁለት ቢሊዮን ዶላር ገደማ ያገኛሉ ብለዋል። ይህን ገንዘብም በዓለም ዙሪያ አሸባሪዎችን ለማስታጠቅና ለመመልመል ይጠቀሙበታል ሲሉ ጠቁመዋል። እስላማዊ መንግስት ነኝ የሚለው ቡድን በሶሪያና በኢራቅ ህገወጥ ነዳጅ ዘይት ማምረቻ መሰረተ ልማቱን በጥብቅ ለመጠበቅ የሚሞክረውም ለዚህ ነው ብለዋል አንቶኖቭ። ከሶሪያና ከኢራቅ የሚዘረፈው ነዳጅ ዘይት ዋናዋ ሸማችም ቱርክ ናት ሲሉም የሩሲያው ባለስልጣን ገልጸዋል። ባገኘነው መረጃ መሰረት የቱርክ ከፍተኛ የፖለቲካ መሪ የሆኑት ፕሬዚደንት ኤርዶጋንና ቤተሰቦቻቸው በእንደዚህ አይነቱ የወንጀል ንግድ ውስጥ ገብተውበታል ብለዋል የሩሲያው ምክትል የመከላከያ ሚኒስትር አንቶኖቭ። ይሁንና በጋዜጣዊ ጉባኤ ወቅት ለክሱ ያቀረቡት ማስረጃ አላሳዩም። የቱርክ ፕሬዝደንት ኤርዶጋን በበኩላቸው ቃታርን በመጎብኘት ባሉበት በአሁኑ ወቅት ቱርክ ከዳዕሽ ነዳይ ዘይት እየገዛች ነው በማለት ቱርክን የመስደብ መብት ያለው የለም ሲሉ መልሰዋል። ዳዕሽ እስላማዊ መንግስት ነኝ የሚለው ቡድን የአረብኛ መጠሪያ ነው። ክቡራትና ክቡራን አድማጮች እየሰማችሁ ያላችሁት ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ እየተላለፈላችሁ ያለውን የረቡዕ ምሽት ዜና ነው። አሁን ቀደም ሲል ወዳነሳ ነው የምዕራብ ወለጋ ዜና እንመለሳለን። በምዕራብ ወለጋ ጉሊሶ ወረዳ የአዲስ አበባን ማስተር ፕላን በመቃወም ትናንት የጨለያ ከተማ ሁለተኛ ደረጃ ተማሪዎችና የአካባቢው ሕዝብ ባደረጉት ሰልፍ ላይ አንድ ተማሪ መገደሉ፣ ሌላ በጽኑ መቁሰሉ መገለጹን ቀደም ሲል ዘግበናል። ለአፋን ኦሮሞ ባልደረባችን ናኒ ናሞ ዳንዲ በስልክ ቃለ ምልልስ የሰጡና ለደህንነት የሰጋለሁ በማለት ስማቸው እንዳይጠቀስ የጠየቁ ነዋሪ በርካታ ተማሪዎች እንደታሰሩ እና ከፖሊሶቹ ሽሽት ጫካ አይገቡም እንዳሉ ተናግረዋል። ዝርዝሩን ትዝታ በላቸው ይዘዋለች። ከጨልያ ነሞዳንዲን ያነጋገሩት ነዋሪ ተቃውሞ ሰልፉ ላይ ግጭት የደረሰበትን ሁኔታ እንዲህ ይገልጻሉ። በሁለት መኪና የታሳፈሩ የኦሮሚያ አዲማረታኝ ፖሊስና የጉሊሶ ከተማ ፖሊስ ልክ በአረሳ ተኩል አካባቢ ወደ ጨልያ ከተማ ተጉዞ ነበር ይዛ ሲደርሱ ሰዎች በከተማ ውስጥ ተሰብስቦ ይቆሙ ነበር። ከመኪና እንደወረዱ በህዝብ ላይ የጥይት ሩምታ ሲተኩሱ ና ሲደበድቡ ነበር እና ከዛ በኋላ አንድ ጉቱ አበራራ የሚባል የአስራ ሁለተኛ ክፍል ተማሪ ነበር። አንድ የአድማ በታኝ ፖሊስ መጥቶ ስጥለው አንዱ በእሱ ላይ መጥቶ ሆዱንና ጀርባን በጥይት ተኩሶት እንደገደለ ልጁ አሁን አራ ሆስፒታል ገብቶ መሞቱ በጥይት መሞቱ ከተረጋገጠ በኋላ አሁን በመቀበል ላይ ነው። እኚሁ ከምዕራብ ወለጋ ጨለያ ከተማ ያነጋገሩን ነዋሪ ፖሊስ የወጣቱን አስከሬን በጫነ መኪና ላይም ፈንጂ መጣሉን ጨምረው ገልጸዋል። ይሄ ጉቱ አበራይ የሚባል አስከሬኑ ከአይራ ሆስፒታል ሲመጣ ጉልሶ ሲደርስ አስከሬኑ ተጭኖበት ባለው መኪና ላይ ሁለት ጊዜ የጪስ ቦምቤ ወርውረው መኪና ላይ የነበሩትን ሰዎች በጣም እንዲጎዱና የራሳቸውን እንዲስቱ ሲያደርጉ ህዝቡ ውሃ ይዞ ሄዶ ሰዎቹ እንዲያገግሙ አድርጓል። በኦሮሚያ ፖሊስ ኮሚሽን የኮሚኒኬሽንስ ምክትል ኮሚሽነር እና የኮሚኒኬሽንስ ጉዳዮች ኃላፊ ሰለሞን ታደሰ የተቃውሞ ሰልፉ እንደነበርና የተማሪው ሕይወት ማለፉን አረጋግጠዋል። ፖሊስ ግን ለማስከበር አካባቢውን ሰላም ለማድረግ አሁን የተጀመረው የሰላምና የሰልማት ጉዳይ እንዳይደናቀበረ ያቅም ጥሪ ያደርጉ ለማረጋጋት ሲሞክር በመሀል ቶክስ ልውውጥ ነበረ። በዛ የቶክስ ልውውጥ በየትኛው አካል እንደሆነ አይታወቅም። ያው ይሄ በሂደት የምናጣራ ሆኖ አጣርተን ለህግ የምናቀርበ ሆኖ በህጎውስጥ መቦች የትኛው አካል ቶክስ ነበረ የሚባል አለ። በተጨባጭ ከውጭ መቃ ከውጭ መቃ ይሄ ተማሪ ህይወቱ አልፏል። ምክትል ኮሚሽነር ሰለሞን ታደሰ በአሁኑ ሰዓት የጨለያ ከተማ የተረጋጋ መሆኑን ገልጸዋል። ይሁንና የጨለያ ከተማ ነዋሪ በርካታ የታሰሩ እንዳሉ ገልጸው ስማቸውን የዘረዘሩትም ደራርቱ አዲሱ፣ ርብቃ አመና፣ በኛ ከበደ፣ ሸምሱ ኢርኮ የተባሉ ተማሪዎች እንደታሰሩ ስማቸውና ቁጥራቸው ያልታወቀ ሰዎች በኦሮሚያ አድማ በታኝ ፖሊስ ከመንገድ ላይ ታፍሰው ወደ ካምፕ እንደተወሰዱ አሁን በምን ሁኔታ ላይ እንደሚገኙ እንደማይታወቅ ገልጸዋል። ሌሎች የቆሰሉና በረሃ አይገቡም አሉ ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትዝ በ22 ሜትር ባንድ በ13865 ኪሎሄርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 22 2008 ዓ ም ምሽት ፕሮግራም ነው በደንብ እንጂ በጣም በጣም በእውነቱ፣ ያው እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የክርስቶስ እናት ለእኛ ለሁላችን ትልቅ አራያ ናት። እንደ ሷ የከበረ የለም። እኛ የሰማይ ንግሥት ብለን በልጇ ቀኝ የተቀመጠች የእኛ አማላጅ እናት ናት እና ሴቶች ክቡር ናቸው። እናቶቻችንም፣ እህቶቻችንም፣ ልጆቻችንም ሴቶች ክቡር ናቸው። ስለዚህ ሴት ልጅ ልትከበር ይገባል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብፁዕ አብነ ብርሃነ ኢየሱስ ሱራፊኤል ናቸው። የሰማችኋቸው ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨመ ነው። የውይይቱ አንድ ክፍል በዚህ ምሽት ይቀርባል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ወደ ከባቢ አየር የሚለቀቀውን የበካይ ካርበን መጠን ለመቀነስ የሚያስችሉ እርምጃዎችን ለመውሰድ የዓለም መሪዎች ያሳዩትን ቁርጠኝነት ከጅምሩ ያመላከተው የፓሪሱ የአየር ንብረት ጉባኤ ሦስተኛ ቀኑን ይዟል። ወደ ሁለት መቶ የሚጠጉ አገሮች ልዑካን በተገኙበት ጉባኤ ላይ የምድራችንን ግለት ለመቀነስ ጠበቅ ያለ ምክክር ደርቷል። የፈተናውን አሳሳቢነት አስመልክቶ የተናገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጉባኤውን ተሰናብተው ከመሄዳቸው ቀደም ሲል በሰጡት አስተያየት የአየር ንብረት ለውጥ የዓለማችን የምጣኔ ሀብትና የጸጥታ አደጋ ነው ብለዋል። የአሜሪካ ድምፁ የአውሮፓ ዘጋቢ ሉዊስ ራሚሬዝ ይበልጡን በአፍሪቃ የተፈጥሮ አካባቢ ይዞታ ዙሪያ በተነጣጠሩ ውይይቶች የተሞላውን የማክሰኞውን የጉባኤውን ውሎ ተከታትሎ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ለዓመታት የቻድ ሐይቅ የውሃ ከፍታ በቀጥታ አነጋገርም የያዘው የውሃ መጠን እጅግ በሚያስደነግጥ ፍጥነት እያሽቆለቆለ ነው። ከቅርብ ጊዜያት ወዲህ ደግሞ ይህ ማሽቆልቆል ሌላ የከፋ ፈተና እጅግ የበረታም ጥላት ገጥሞታል። የጽንፈኛው እስላማዊ ቡድን ቦኮ ሐራም ሚሊሻዎች የደቀኑት የሽብር አደጋ አስራ ሁለት ቀናት በሚዘልቀውና ከፓሪስ ከተማ ወጣ ብሎ በሚገኝ ስፍራ እየተካሄደ ባለው የአየር ንብረት ለውጥ ላይ ያተኮረ ዓለም አቀፍ ጉባኤ አረንጓዴ የኃይል ምንጮች የሚል ቅጽል ለተሰጣቸው ፕሮጀክቶች ማስፈጸሚያ የሚውል በብዙ ቢሊዮን ዶላር የተሰላ ገንዘብ ቃል ሲገባ፣ ኑሯቸውን በቻድ ሀይቅና አዋሳኝ አካባቢዎች ያደረጉ ብዙዎች ያለባቸውን ስቃይ ማቅለል ግድ ይላል ስትል ፈረንሳይ አስታውቃለች። ቦኮ ሀራም ከደቀነው የደህንነት ፈተና በተጨማሪ የገጠማቸው የአየር ንብረት ለውጥ ያስከትለው ቀውስ መኖሩን እናውቃለን። የአፍሪቃ መሪዎችም በተመሳሳይ የቻድን ሀይቅ ከገጠመው ፈተና ለመታደግ የሚወሰደውን ተግባራዊ እርምጃ አስቸኳይነት በማሳሰብ ድምጻቸውን ለጉባኤው አሰምተዋል። ቀድሞ የአምስት ሜትሮች ጥልቀት የነበረው ሀይቅ ዛሬ ከአንድ እስከ አንድ ነጥብ አምስት ሜትር ጥልቀት ብቻ ነው ያለው። በመሆኑም ፍጹም ውድመት ነው የደረሰው፣ የሰው ልጆችን አንዳች ሁነኛ እርምጃ እውን ማድረግ የሚጠይቅ የክፍለ ዘመኑ የከፋ ውድመት። የቻዱ ፕሬዝዳንት እድሪስ ዴቢ ናቸው። የሰማችሁትም በአረብኛ ቋንቋ ከተናገሩት የተወሰደ ትርጉም ነው። አርሶ አደሮቻችንና አርብቶ አደሮቻችን አጥር በማጠር ውሃ በማቆር የደለል ጥበቃ በማድረግ የአየር ብክለት ለመቀነስ ይቻል ዘንድ ከአመት ከሰላሳ ቀናት በላይ የበጎ ፈቃድ ሥራዎችን ያከናውናሉ። ከብክለት ነጻ የሆነ የመብራት ኃይል ምንጮችን እናመነጫለን። ለአየር ንብረት ለውጥ ዝግጁነታችንንም አጠናክረናል። በዘመናዊ የቀንድ ከብት እርባታ፣ ዘመናዊ የእርሻ ዘዴ አጠቃቀምና ብቃት ያለው ቴክኖሎጂም እንደሚጠቀሙ ጭምር ያለ ጥርጥርም የትክክለኛ ውጤት ጥረቶች ናቸው ያሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። ታዲያ ይህ ጉባኤ ሲጠናቀቅ ለአፍሪቃ መሪዎች ከቃላት ባሻገር አንዳች ተጨባጭ ስምምነት መደረስና ያንንም ይዘው መሄድ ይጠይቃል። ለጋሽ አገሮች የገንዘብ ድጋፍ ለመስጠት የሰጡትንም ቃል እንዲያከብሩ ነው መሪዎቹ ያስጠነቀቁት። ኮፕ ቱዌንቲ ዋን ኢዝ ክሪቲካል ፎር ኦል ሂውማኒቲ የተባበሩት መንግስታት ጉባኤ ለመላው ሰው ልጆች ደህንነት ወሳኝ ነው። ምክንያቱም የአየር ለውጥ የሚያስከትለው ጉዳት ድሃና ሀብታምን ወይም ትልቅና ትንንሾቹን አገሮች እናም ሁሉንም የምድር ክፍሎች የሚያጠቃ ነውና ይሁንና የሰሐራ ብርሃን መስፋፋትና እየተሟጠጠ የመጣውን የቻደ ሐይቅ ይዞታ የመሰለ ለውጡ በአየር ንብረት ላይ እያደረሰ ያለውን ውድመት ቁልጭ አድርጎ የሚያሳይልም ያሉት የአፍሪካ ህብረቷ ድላሚኒ ዙማ ናቸው። ጉባኤው ከሚደርስባቸው ስምምነቶች ከፊሉ እንኳን ቢሆኑ አስገዳጅ ህግ ማዕቀፍ ሊያካትቱ ይገባል ያሉት የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ ናቸው። የዓለማችን ደህንነትና ጸጥታ በፍጥነት እየናረ የመጣውን የከባቢ አየር ግለት መቀነስ የሚያስችሉ ሁነኛ እርምጃዎች በቁርጠኝነት መውሰድ ግድ ይላሉ ብለው ያምናሉ። ይህ አሁን ሆኖ ልንቀርፈው የሚገባ የምጣኔ ሀብትና የጸጥታ አደጋ ነው። የፓሪሱ ጉባኤ የአየር ንብረት ለውጥና ጣጣዎቹን አስመልክቶ ሁነኛና ተጨባጭ እርምጃዎችን ለማስመዝገብ ካሁን ቀደም ከተደረጉ መሰል ጉባኤዎች ሁሉ ግዙፉ ነው። አንድ መቶ ሰላሳ ሰዎች የተገደሉበትና ከሁለተኛው የዓለም ጦርነት ወዲህ የመጀመሪያው ግዙፉ አደጋ መሆኑ ከተነገረለት ከፓሪሱ የአሸባሪዎች ጥቃት ሶስት ሳምንታት ባልሞላ ጊዜ ውስጥ የተካሄደው ጉባኤ የዓለማችንን ደህንነትና ጸጥታ የሚመለከቱ ጉዳዮች ያጠሉበትም ነው ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ፌዴራልስ ኮንግረስ ኦፌክ በአሁኑ ጊዜ የሀገሪቱ አንድነት አጠያያቂ ሁኔታ ላይ ነው ብሏል። እስከ አሁን ለተፈጠሩ ችግሮችና ወደፊትም ሊከተሉ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱን እየናደ ያለው መንግስት ነው ሲልም ከሷል። ኦሮሞዎችን የማሰር ዘመቻ ተጀምሯል የሚለው ኦፌኮ እንቅስቃሴው እንዲቆም በመጠየቅ ባለ አስር ነጥብ መግለጫ አውጥቷል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ የላከው ዘገባ ዝርዝሩን ያቀርባል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድና ጋዜጣዊ መግለጫው ሰሞኑን በተለያዩ የኦሮሚያ አካባቢዎች የተፈጠረውን ሁኔታ አስመልክቶ እንዲሁም በአዲስ አበባ ማስተር ፕላንና በልማት ስም በኦሮሞ ሕዝብ ላይ እየተፈጸመ የሚገኘውን በደልና ፌዴራሊዝም የተሰኘውን አወቃቀር የመሸርሸር ሂደትን አስመልክቶ ነው ሲሉ ገልጸዋል። በጽሁፍ የተሰራጨው መግለጫ ርዕስም ማስተር ፕላኑን አንቀበልም መሬታችን አጥንታችን ነው አንነቀልም የሚል ነው። የጽሁፉ መግለጫ ወረድ ብሎም ሀያ አምስት ዓመታት ወደ ኋላ ተመልሶ በሀገሪቱ የፌዴራል መንግስት ሲቋቋም በኦሮሞ ሕዝብ ዘንድ አሳድሮት የነበረውን ተስፋ አስታውሶ ዛሬ ይህ ተስፋው በየጊዜው መንግስት ወስዷቸዋል ባላቸው እርምጃዎች ተሸርሽሮ ዛሬ ላይ የመበታተን አደጋ ተጋርጧል። ለዚህም ተጠያቂው በስልጣን ላይ ያለው መንግስት ነው፤ ይላል የፓርቲው ዋና ጸሐፊ አቶ በቀለ ነጋ። በስልጣን ላይ ያለው መንግስት በክልሎች መካከል የነበረውን ወሰን በህገ ወጥነት ሰብሮ በህገ መንግስቱ ያልተሰጠውን መብት በጉልበት ቀምቶ እኔ አውቅላችኋለሁ አቅድላችኋለሁ በማለት መብቱን ሰላማዊና በህጋዊ መንገድ የሚጠይቀውን ደሃ ህዝብ ከራሱ አብራክ በተገኙ ደሆች እያስደበደበ እያሰረና እየገደለ ይገኛል። እንገላገለው ይሆን ብለን ያልነው ይህ ፍትሃዊነት በጥፍ እየለካን ተስፋ ያደረግነው ሰላም ርቆን በቀያችን ተደበደብ፣ የተመኘነው እኩልነትም ህልም ሆነ። የአገሪቱ አንድነትም አጠያያቂ እየሆነ መጣ። እስካሁን ለተፈጠሩት ችግሮችና ወደፊትም ሊከሰቱ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱ በመናድ ላይ ያለው በስልጣን ላይ ያለው መንግስት ነው። መግለጫው እንደሚለው መንግስት በኦሮሞ ህዝብና ሀብት ላይ ከፍተኛ ጉዳት አድርሷል። ልጆቻችን ይላል መግለጫው ልጆቻችን በየዓመቱ አይናችን እያየ ታድነው ሲገደሉ አልቅሰን ቀበርን። አርሶ አደሮቻችን ትናንት አርሰው ሰብስበው ከብደው በኖሩበት ቀዬ ተዋርደው፣ ሌላው በማሳቸው ላይ የገነባውን ህንፃ ሲጠብቁ በአይናችን ተመለከትን እያለ ይዘረዝራል አቶ በቀለ ነጋ። ባለፉት ዓመታት ደግሞ ፍንፍኔ አካባቢ የሚገኙ ወገኖቻችንን የተቀናጀ ማስተር ፕላን በማለት በተቀረው የኦሮሚያ አካባቢ ደግሞ ኢንቨስትመንት በተሰኘ ፈሊጥ ማፈናቀሉን ተያይዘውታል። በአሁኑ ሰዓት እየተነጋገርን እያለን በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች በእስር ቤቶች ውስጥ ድብደባና ሰቆቋ እየተፈጸመባቸው ይገኛል። በነጆ 114 በአምቦ፣ በግንጪ፣ በኦሊሶ፣ በመንዲ ከአንድ ሺህ በላይ ንጹሐን በእስር ቤት ስቃያቸውን እያዩ ናቸው። መግለጫው በማጠቃለያው ላይ በኦሮሞ ሕዝብ ላይ የደረሰ ያለው በደልና ግፍ ካልቆመ የአገሪቱን ሰላም እና አንድነት ስጋት ላይ ይጥላል ሲል ያሳስባል። ስለሆነም ይላል መግለጫው የኦሮሞ ፌዴራሊስት ኮንግሬስ ኃላፊነት እንደሚሰማው አካል ይህን ጉዳይ ለኢትዮጵያ ሕዝብና ለዓለም ሰላም ወዳድ ማህበረሰብ ማስታወቅ ግድ ሆኗል ይላል በስልጣን ላይ ያለው መንግስት አገሪቱ ችግር ውስጥ እየገባች መሆኑን ተገንዝቦ ለሚከተሉት ጥያቄዎቻችን ምላሽ እንዲሰጠን እንጠይቃለን ሲል አስር ጥያቄዎችን ይደረድራል። ከእነዚህ መካከልም ካለፉት ጥቂት ሳምንታት ጀምሮ ኦሮሞዎችን በማሰር ላይ እየተደረገ ያለው ዘመቻ በአስቸኳይ እንዲቆም፣ የታሰሩትም እንዲፈቱ፣ የፌደራል መንግስትም ሆነ ሌላ የክልሎችን ወሰን ለመለወጥ የሚችል አካል ባለመኖሩ በኦሮሚያና ፍንፍኔ መካከል ያለው ድንበር በሽግግሩ ወቅት ክልሎች ወደ ተስማሙበት ስፍራ እንዲመለስ፣ ህገ መንግስቱን በመጣስ ድንበሩን ተላልፎ የተከናወነ ግንባታ በሙሉ በኦሮሚያ ክልላዊ መንግስት አስተዳደር ስር እንዲሆን ወደ ኋላ መለስ ብሎ መግለጫው ሌሎች ጥያቄዎችን አክሏል። ከማስተር ፕላን እንቅስቃሴ ጋር ተያይዞ ታስረው የነበሩ ተማሪዎች እንዲፈቱ ከስራ የተባረሩ ሰራተኞች ወደ ስራቸው እንዲመለሱ፣ ለተጎዱና መስዋዕት ለሆኑ ሰዎች ቤተሰቦች ተገቢው ካሳ እንዲከፈላቸው፣ ህገ መንግስቱን የማንነት ክብራቸውን ለማስጠበቅ መስዋዕት የሆኑ ተማሪዎች አስከሬን ወጥቶ በክብር እንዲያርፍ እንዲደረግ፣ ግድያ የፈጸሙ አካላት ለፍርድ እንዲቀርቡ። የኦሮሞ ፌዴራሊስት ኮንግረስ በመግለጫው መደምደሚያ ላይ መንግስት ለጥያቄዎቹ ተገቢውን ምላሽ ይሰጣል የሚል እምነት ያለው መሆኑን ይገልጽና በእንቢተኝነቱ የሚቀጥል ከሆነ ይላል በቅርብ ጊዜ በሀገር ውስጥም ሆነ ከሀገር ውጭ አጠቃላይ ሰላማዊ ሰልፍና ማናቸውንም ሰላማዊ የትግል ስልት ተግባራዊ ለማድረግ እንደሚገደድ ያስጠነቅቃል። መንግስት በተደጋጋሚ እንደሚገልጸው በአዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞች የተቀናጀ ማስተር ፕላን የኦሮሚያ ክልልን ስንዝር መሬት ወደ አዲስ አበባ የሚያስገባ አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ድርቅና ረሃብ በኢትዮጵያ በሚል ርዕስ ትናንት በአውሮፓ ፓርላማ የተካሄደው ውይይትና ክርክር በጣም ጥሩ ነበር ሲሉ የፓርላማው አባል ሚስ አና ጎሚሽ ዛሬ ለቪኦኤ ገልጸዋል። የግንቦት ሰባት አርበኞች መሪ ዶክተር ብርሃኑ ነጋም በስብሰባው ላይ የተገኙት በአውሮፓ ፓርላማ አባላት ተጋብዘው መሆኑንም አረጋግጠዋል። ጽዮን ግርማ ተጨማሪ አላት። የአውሮፓ ህብረት አባል እና በኢትዮጵያ በተካሄደው ምርጫ 97 የአውሮፓ ህብረት የምርጫ ታዛቢ ቡድንን የመሩት ሚስ አና ጎሜሽ ፋሚን ኤንድራውት ኢን ኢትዮጵያ በሚል አሁን በኢትዮጵያ ስለተከሰተው ረሃብ በትናንትናው ዕለት በቤልጂየም ብራስልስ በአውሮፓ ፓርላማ አባላት ፊት የተካሄደው ውይይትና ክርክር ጥሩ እንደነበር ገለጹ። እንደ ሚስ አና ጎሜሽ ገለጻ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በቤልጅየም ብራስልስ ተገኝተው ለአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት ገለጻ እንዲያደርጉ እንደጋበዟቸውና በግብዣውም አማካኝነት ተገኝተው ሰፊ ገለጻ እንደሰጡ ተናግረዋል። በኢትዮጵያ የውጭ ጉዳይ መስሪያ ቤት ማህበራዊ ድረገጽ ፌስቡክ ላይ ስለተቀመጠውና አዲስ አበባ በሚገኘው አውሮፓ ህብረት ጽሕፈት ቤት አማካኝነት ስለወጣው አጭር የፕሬስ መግለጫ ጠቅሼ ጠይቂያቸው ነበር። መግለጫው ዶክተር ብርሃኑ ነጋ የአውሮፓ ፓርላማ አባል በሆነ የግል ጥሪ ወደ ብራስልስ እንዲመጡ መጋበዛቸውን የአውሮፓ ህብረት ልኡካን ቡድን ማሳወቅ ይፈልጋል። ጥሪው ለግለሰቡ ወይም ለሚወክለው ተቋም በአውሮፓ ህብረት የተደረገ ጥሪ አይደለም፣ እውቅናም አይሰጥም። የአውሮፓ ህብረት ማንኛውንም አይነት ለፖለቲካ አላማ የሚደረግ የትጥቅ ትግል ይቃወማል የሚል ነበር የመግለጫው መልእክት። እዚህ ላይ ምን አስተያየት አሎት? አልኳቸው። የመግለጫውን እውነትነት አረጋግጠው የምስክር መስማቱ ሂደት የተዘጋጀው መግለጫው ላይ እንደተጠቀሰው በአውሮፓ የፓርላማ አባላት አማካኝነት እንደሆነ ተናግረዋል እውነት ነው ይሄ ነው የሆነው እኔ እንደ አውሮፓ ህብረት አባልነቴ ረሃብ በኢትዮጵያ በሚል ርዕስ የምስክርነት ቃል አዘጋጅቼ የአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት አባላትን ዶክተር ብርሃኑ ነጋልና የኢትዮጵያ ኤምባሲን ጋበዝኩ በእርግጥ በኢትዮጵያ ኤምበሲ በኩል አምባሳደሩ አልተገኙም። ቢሆንም ግን ተወካይ ልከዋል። የምስክርነት መስማቱ ሂደትም ተከናውኗል። ክርክርም አድርገናል በተነሳው ርዕስ ላይ ተካሂዶ የነበረው ውይይት ምን ይመስል እንደነበር የተጠየቁት የአውሮፓ ሕብረት የፓርላማ አባሏ ኢትዮጵያን ጎቨርንመንት ኢን ዲናይል ኦፍ ሪፖርት በጣም ጥሩ ውይይት ነበር። ለርዕስ የተመረጠው ሀሳብ ረሃብ በኢትዮጵያ የሚል ነበር። በእርግጥ የኢትዮጵያ መንግስት በቢቢሲ የዜና አውታር በኢትዮጵያ ረሃብ መኖሩንና በዛም ምክንያት የሞተ ሰው መኖሩን በተመለከተ የተዘገበውን አስተባብሏል። ነገር ግን በዚያው ልክ ደግሞ በኢትዮጵያ የተከሰተው ድርቅ እንዳሳሰበው በመግለጽ ሲናገር ይደመጣል። ለጋሾች ለረጅም ጊዜ ለኢትዮጵያ እርዳታ ሲሰጡ በመቆየታቸው ይህ ሁኔታ ያሳስባቸዋል። የኢትዮጵያ መንግስት ችግሩ የተከሰተው ተፈጥሮ ባስከተለው ድርቅ ነው ይላል። ነገር ግን ረሃቡ የተከሰተው በተፈጥሮ አይደለም፣ በመልካም አስተዳደር ችግር ነው። በአጠቃላይ ይህን ጉዳይ በተመለከተ በሰፊውና በዝርዝር ውይይት አድርገናል። ሚስ አና ጎሜሽ፣ ፕሮፌሰር ብርሃኑ ነጋ ይህን ጉዳይ በተመለከተም ለአውሮፓ ኮሚሽን የውጭ ጉዳዮች አገልግሎት አባላት ሰፊ ገለጻና ማብራሪያ መስጠታቸውን ጨምረው ተናግረዋል። ክቡራትና ክቡራን አድማጮች ይህ ዝግጅት እየተላለፈላችሁ ያለው ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ ነው። እንዲሁም በናይል ሳት ላይ እንገኛለን። ክቡራትና ክቡራን አድማጮች ከአጭር ሞገድ ስርጭታችን ሌላ በ1431 ኪሎ ሄርትስ መካከለኛ ሞገድ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚሰራጨውን ዝግጅታችንንም እንድታደምጡ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። በእጅ ስልካችሁ ቪኦኤ ሆርን ኤምኦ ቢአይ ላይ እንገኛለን። አሁን ወደ ተከታዩ ዝግጅት እናልፋለን። ክቡራትና ክቡራን አድማጮች ወቅታዊ ርዕስ መሰረቱ ሶሪያ የሆነው እስላማዊ መንግስት ነኝ የሚለው ቡድን ይዞታዎቹን በአፍሪቃ ማስፋፍቷል። ከናይጀሪያ እስከ ሶማሊያ ያሉ ሁከተኛ ጽንፈኞችን እየመለመለ እንደሚገኝ ይገልጻል። ጽንፈኛውን ቡድን ዋናው የነርቭ ማዕከሉ የሚገኘው ግን አውሮፓ ጥግ ላይ ነው ሲሉ አንድ የዩናይትድ ስቴትስ የአፍሪቃ እዝ ከፍተኛ አዛዥ ለቪኦኤ ተናግረዋል። ካርላ ባብ ከሽቱትጋርት ጀርመን የላከችው ዘገባ አለ። ቆንጅታይ ታቀርባለች። በሊቢያዋ ስርቲ ከተማ ባለፈው የካቲት የነበሩት የእስልምና መንግስት ነኝ የሚለው ቡድን ተዋጊዎች ቁጥር 200 ብቻ እንደነበረ ያስታወሱት የዩናይትድ ስቴትስ የአፍሪካ እዝ ወታደራዊ እንቅስቃሴዎች ምክትል አዛዡ ረዳት አድሚራል ማይክል ፍራንክን ዛሬ በከተማዋ ውስጥና ዙሪያዋን ተዋጊዎቹ ወደ ሁለት ሺህ ተጠግተዋል ብለዋል። በብሩኪንግስ ተቋም የመከላከያ ፖሊሲ ኤክስፐርት የሆኑት ማይክል ኦሃሎን የእስልምና መንግስትን ለመዋጋት የሚቀረጽ ማናቸውም ስትራቴጂ ሶሪያና ኢራቅን ብቻ ሳይሆን ሊቢያንና የመንን የሚያካትት ጎላ ያለ ትኩረት እንደሚያሻው ግልጽ እየሆነ መጥቷል ይላሉ። የአፍሪኮሙ የወታደራዊ ኦፐሬሽኖች አዛዥ ምክትል አድሚራል ፍራንክን ዩናይትድ ስቴትስ በአፍሪካ አህጉር ይበልጡን ትኩረት የምታደርግባቸው አካባቢዎች የትኞቹ እንደሆኑ ተጠይቀው ሲያብራሩ፣ አምስት መስመሮች ያሉት ጥረት ነው የምናደርገው። የመጀመሪያው በምስራቁ አቅጣጫ ሲሆን ያም ጸረ አልሸባብ እንቅስቃሴ ማድረግ ነው። በዚያች ጦርነት ባጎሳቆላት አገር የወደፊት የተሻለ እጣ ፈንታ ለማምጣት ነው። ሁለተኛው ሊቢያ ላይ የሚያተኩር ሲሆን ያም በዚያ እስላማዊ መንግሥት ቡድንና ማሊና ሌሎች አካባቢዎችን የሚያዳርሰውን በሰሜን ምዕራብ አፍሪካ የማግረብ ሀገሮች የአልቃይዳ ቅርንጫፍን መውጋት ነው። ሦስተኛው ደግሞ ቦኮ ሐራም በቻድ ሐይቅ አካባቢ ሀገሮች እያደረሰ ያለውን ጥፋት ማስቆም ነው። ቦኮ ሐራም ባለፉት አምስት ዓመታት በአፍሪካ ከሚንቀሳቀሱ ሽብርተኛ ቡድኖች ሁሉ የከፋውን ጥቃት ያደረሰ መሆኑን አያይዘው የገለጹት የአፍሪኮም ባለስልጣን በአህጉሪቱ የሚካሄዱትን ጎጂ የሆኑ የጦር መሳሪያ፣ የሰዎችና የሱስ አስያዥ መድኃኒቶች ሕገወጥ ትልልፍ መሰባበርና ለአፍሪካ ችግሮች አፍሪካውያን ራሳቸው መፍትሄውን የሚያመጡበት የአቅም ግንባታና የጸጥታ አጋርነትን መገንባት ሌሎቹ ጥረቶቻችን ናቸው ብለዋል። ባለፈው ወር ቁጥራቸው ወደ 24 የሚጠጋ የአልሸባብ ተዋጊዎች አልቃይዳን ትተው የአይሲስ ታማኝነታቸውን እንዳወጁ ሲታወስ፣ ቡድኑ በሶማሊያ የደቀነው ስጋት ምን ያህል የጎላ እንደሆነ አድሚራል ፍራንክን ተጠይቀዋል። ሶማሊያ ውስጥ ቁጥራቸው እዚህ ግባ የሚባል አይደለም። አሁን ለእነሱ ጤናማ ያልሆነ ሁኔታ ነው የሚታየው፣ ምክንያቱም አንዱ የአልሻባብ አባል ተነስቶ ለእስላማዊ መንግሥት ቡድን ታማኝነቱን ሲያውጅ ራሳቸው የአልሻባብ አባላት ወንድሞቹ ይነሱበትና ያሳድዱታል። ስለዚህ በዚያ ምክንያት ስጋቱ ካለበት ውሱን ደረጃ አላለፈም። ባለፈው ሳምንት ከዋና የአልሸባብ መሪዎች አንዱ እንደነበረ የተነገረው ሼክ ሁሴን አብዲ ጌዲና ሌሎች አራት ተከታዮቹን የቡድኑን አባላት ወደ እስልምና መንግስት እንዲገቡ ለመቀስቀስ መሞከራቸውን ተከትሎ ራሳቸው የአልሸባብ ተዋጊዎች እንደ ገደሏቸው ቪኦኤ መዘገቡ አይዘነጋም። ከዚያ ቀደም ብሎ የአይሲስ ታማኝ መሆኑ የተነገረው ሼክ አባሺ አቡ ኑማንን ጨምሮ ዘጠኝ የአልሸባብ አባላት ሳካኦ የምትባል ከተማ አጠገብ በተካሄደ የተኩስ ልውውጥ መገደላቸው ይታወሳል። ክቡራትና ክቡራን አድማጮች ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር ነው። የብሩንዲው የሲቪል ማህበረሰብ መሪ ዲያግራትስ ኒያንኩሩ የሀገሪቱን የፖለቲካ ቀውስ እያባባሱ ናቸው ያሏቸው ተቀናቃኝ ኃይሎች ሁከትን አቁመው እንዲደራደሩ ጥሪ አቅርበዋል። ገበሬዎችን በመርዳት ስራ ላይ ለተሰማራው አዲስ ኮለ ተሰኘው ድርጅታቸው ከንጉሥ በውዲን የተሰጠውን ሽልማት ለመቀበል በቅርቡ ኒውዮርክ የነበሩት ሚስተር ኒያንኩሩ በቡሩንዲ የትኛውም ወገን በጦርነት አያሸንፍም ብለዋል። ሚስተር ዲያግራትስ ኒያንኩሩ ከባልደረባችን ማርግሬት ባሸር ጋር ቃለ ምልልስ አካሄደዋል። ሰሎሞን ክፍሌ ያቀርበዋል። የቡሩንዲ የፖለቲካ ቀውስ ከዕለት ዕለት እየተባባሰ በመሄዱ የአብዛኛው ዓለም አቀፍ ማኅበረሰብ ጥሪ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አንድ ዐይነት እርምጃ እንዲወስድ ነው። እርምጃው ማዕቀብ መጣል ሊሆን ይችላል፣ የሰላም አስጠባቂ ኃይል መላክ ሊሆን ይችላል፣ ወይም ሌላ። ግን በርሶ እምነት ሁከቱን ማስቆም የሚችለው ምንድን ነው? ማርግሬት ብሺር ለሚስተር ዶግራቲያስ ኒዮን ኩሩሩ በቅድሚያ ያቀረበችው ጥያቄ ነው። በቡሩንዲ ሁከቱን ለማስቆም ብቸኛው መፍትሔ ሁሉም ወገኖች ለድርድር እንዲቀመጡ ተጽዕኖ ማሳደር ነው። ይሄ ነው ብቸኛው መንገድ። ቀደም ብዬም ተናግሬያለሁ። በቡሩንዲ የትኛውም ወገን በጦርነት አሸናፊ አይሆንም። ድርድሩን እንዲጀምሩና ኃይል በመጠቀሙ እንዳይገፉ ለማድረግ ለየት ያለ የተጽዕኖ ዘዴ መጠቀም ያስፈልጋል። በተቀናቃኝ ኃይሎቹ ላይ ተጽዕኖ ሊደረግባቸው ያስፈልጋል ሲሉ ግን ምን አይነት ተጽዕኖ ነው የሚሉት? ማርግሬት በሺር ለሚስተር ዲዮግራትስ ኒዮንክሩሩ ያስከተለችው ጥያቄ ነው። ይሄ የፖለቲካ ጥያቄ ነው። እኔ ደግሞ ፖለቲከኛ አይደለሁም። የመጀመሪያው እርምጃ የሚመስለኝ አቅም በፈቀደ ሁሉ እነርሱን ለማነጋገር መሞከር ነው። ያኔ በእርግጥ ሁኔታው የማይገባቸው ከሆነ ሁሉም አይነት ማዕቀብ ሊጣልባቸው እንደሚችል መገመት ይቻላል። ለምሳሌ የአውሮፓ ህብረት በአራት ሰዎች ላይ ማዕቀብ ጥሏል። እንዴት ሊሠራ እንደሚችል ባላውቅም አንዱ ዘዴ ነው። እንደ እኔ ከሆነ ብዙ ሰዎችን ልኮ ሁሉንም ወገኖች በማነጋገር ማንም ጦርነቱን ማሸነፍ እንደማይችል እንዲረዱ ማድረግ ነው። አንደኛው ወገን ለጥቂት ጊዜ አሸንፎ ሊቆይ ይችል ይሆናል። ነገር ግን ተሸናፊው ደግሞ ራሱን አደራይቶ አዲስ የሽምቅ ውጊያ እንቅስቃሴ ሊጀምር እንደሚችል ግልጥ ነው። አገራችን ውስጥ ሜልኩን በማባራ የአማጺያን እንቅስቃሴ መኖር አንችልም። መቆም አለበት። አዎን፣ በግድ መቆም አለበት። ለዚህም ነው በተቀናቃኞቹ ወገን መካከል ሰላማዊ ድርድር እንዲጀመር የምንፈልገው። በቡሩንዲ በአሁኑ ወቅት የብዙዎች ስጋት ሁከቱ ወደ ቀድሞ አይነት ፍጅት እንዳያመራ ነው። በእውነት ወደዚያ ደረጃ ሊሄድ ይችላል ብለው ያስባሉ ወይስ ሕዝቡ የቀድሞ ዘግናኝ ክስተት እንዳይደገም ከመፍራት ማስጠንቀቂያ እየሰጠ ነው ይላሉ? ቡሩንዲ ውስጥ ያሉ በሁለቱም ወገኖች የሚገኙትን ፖለቲከኞቻችንን ስገመግም ሕዝቡን ቀስቅሰው ፍጅቱን ማስጀመር ይችላሉ። ለጊዜው ግን በተለይ በገጠሩ አካባቢ የምንሠራው ሰዎች የተረዳነው የሕዝቡ ማኅበራዊ ትስስር ከፍተኛ በመሆኑ ለመገዳደል ዝግጁ አለመሆኑን ነው። ያም ሆኖ ግን ፖለቲከኞቹ፣ አንዳንድ ጽንፈኞች ቡድኖችን በማግባባት ፍጅቱን ማስጀመር ይችላሉ የሚል ፍራቻ አለኝ። ያንን አደጋ ነው አሁን ማስወገድ ያለብን ለአሁኑ እኔ በብሩንዲ ህዝብ ላይ ትልቅ እምነት አለኝ የሚቻላቸውን ሁሉ አድርገው ፍጅቱን ያስወግዳሉ ብዬ አምናለሁ በፖለቲከኞቻችን ላይ ግን ፈጽሞ እምነት የለኝም ባልደረባችን ማርግሬት በሽር አስተያየት አዘልም የሆነ ጥያቄዋን አስከትላለች በብሩንዲ እርቀ ሰላሙን አስመልክቶ ብዙ መሰራት ያለበት ይመስለኛል የእርስ በርስ ጦርነቱ ቁስል ገና አልሻርም አይደል አሁን ቁስሉ ገና አልጠገገም። አሁንም እንዳለ ነው፣ በደንብ አልሻረም። በዚች አገር ውስጥ ብዙ የተለያዩ ችግሮች አሉ። የመሬት ይዞታ ችግሮች አሉ። የእርቀ ሰላም ኮሚሽኑ ችግር አለ። ኮሚሽኑ ቢቋቋምም ሥራውን ገና አልጀመረም። ስለዚህ ቁስሉ አሁንም አለ። እርቀ ሰላሙን በሚመለከት በዚያ ላይ መስራቱ በጣም በጣም አስፈላጊ ነው። ይህ እንዳለ ሆኖ ግን ዋናው የብሩንዲ ችግር ድህነት ነው። አሁን ድህነት የወጣቱ ዜጋ ሥራ አጥ መሆን፣ በገጠሮ አካባቢ ሕዝቡ በቂ ምግብ ስለማያገኝ የሚመገበው በቀን አንዴ መሆኑና የጤና ጥበቃ አገልግሎትም አለማግኘት ምክንያቱ ከድህነት ጋር የተያያዘ በመሆኑ ነው። ለእነዚህ መሠረታዊ ችግሮች ከስሩ መፍትሄ ማግኘት የሚቻለው የተለያዩት ተቀናቃኝ ወገኖች የፖለቲካውን ድርድር ሂደት እንዲጀምሩ ተጽዕኖ ከተደረገባቸው በኋላ ነው። ዛሬ በቡሩንዲ የወጣቱ ማህበረሰብ ሥራ ማግኘት እንዲችል እና እንደገና በፖለቲከኞች ቅስቀሳ እየተደለለ ወደ ፈለጉት አቅጣጫ እንዳይመሩት ማድረግ የሚቻለው አንድ ነገር ሲደረግ ብቻ ነው። ይህ እጅግ በጣም ወሳኝ ጥያቄ ነው። ገበሬውም ምርቱን እንዲያሻሽል በመርዳት ከብሮና በልጽጎ እንዲኖር ለማድረግ መሞከር በጣም ጠቃሚ ይሆናል ብዬ አምናለሁ። የሲቪል ማህበረሰቡ እነዚህን ግቦች ለመምታት ምን አይነት ሚና መጫወት ይችላል? ማርግሬት በሽር ለሚስተር ኒዮንኩሩ ያቀረበችው ሌላ ጥያቄ ነበር። የሲቪል ማህበረሰቡ ሚና በጣም ወሳኝ ነው። ልነግርሽ የምፈልገው የፖለቲከኞች ፍላጎት ስልጣን መያዝ መሆኑን ነው። በአጠቃላይ አንዳንዶቹ የሚሉት ሌሎቹን ጥያቄዎች፣ የፖለቲካ ጉዳዮችን ከተደራደርን በኋላ እንመክርባቸዋለን ይላሉ። እውነትነትም አለው። በነዚያ ድርድሮች ወቅት ግን ሦስተኛ ወገን ተሳታፊ ሆኖ የህዝቡን ፍላጎት እንጂ የፖለቲከኞችን ፍላጎት ማስቀደም እንደሚገባቸው ማስገንዘቡ እጅግ በጣም አስፈላጊ ነው። ይህን መሰሉን በህዝብና በፖለቲካ ፓርቲዎች መካከል እርቅ ማውረድ የሚችለው ከሁሉም ገለልተኛ የሆነው የሲቪል ማህበረሰቡ የሚጫወተው ሚና ይሆናል። ሀገራችን የጸጥታ ጥበቃዋን እንድታሻሽል፣ ሰላምና መልካም አስተዳደርን ለማምጣት የሲቪል ማህበረሰቡ ሚና በጣም በጣም አስፈላጊ ነው። ማርገሬት በሽር ጥያቄዎቿን ስታጠቃልል፣ እርሶ ዲዮግራትያስ እኒያንጉሩሩ የሲቪል ማህበረሰብ መሪ ነውት። እንደሚያውቁት ደግሞ በቅርቡ በርካታ የሲቪል ማኅበረሰቡ መሪዎችና የሰብአዊ መብት ተሟጋቾች ቡሩንዲ ውስጥ ጥቃት ተፈጽሞባቸዋል። የተገደሉም አሉ። ይህ ሁኔታ ያስፈራውታል። በአሁኑ ጊዜ ሀገሪቱ ውስጥ በሲቪል ማኅበረሰብ መሪነት መሥራቱ አደጋ አለው ብለው ያምናሉ ቡሩንዲ አየሽ ዛሬ ቡሩንዲ ውስጥ ማንም ሰው ደህንነቴ የተረጋገጠ ነው ማለት አይችልም። ምክንያቱም በተለይ ባለፉት ወራት ውስጥ ገዳዩ ማን እንደሆነ ማወቅ ስለማይቻል ነው። በፖለቲካ አስተሳሰብህ ምክንያት ልትገደል ትችላለህ። በሌላ ባላወቅከው ምክንያትም ልትገደል ትችላለህ። ሌሎች የሲቪል ችግሮችም አሉብን። ስለዚህ ዛሬ ቡሩንዲ ውስጥ ደህንነቴ ተጠብቋል ብሎ መናገር የሚችል የለም። ህዝቡን ለማስታረቅ እየሞከሩ ያሉ ሰዎች እንኳ አስተማማኝ ሕይወት የላቸውም። ምክንያቱም በጽንፈኞች ዘንድ እርቅ እንደ ጥሩ ነገር ስለማይታይ ነው። ሌላው ችግር እያንዳንዱ ፓርቲ በአሸናፊነት መውጣት ያለብኝ እኔ ነኝ ብሎ ማመኑ ነው፣ የአንዱ ትልቅ የሀገሪቱ ችግር ነው። ይህን የፖለቲካ ጦርነት አንዱ ወገን አሸንፎ ቢወጣ እንኳ ከአንድ ሳምንት በኋላ አዲስ የአማጽያን እንቅስቃሴ ይጀመራል። ገዢው ፓርቲ ለጊዜው ካሸነፈም ብዙም ሳይቆይ በየቦታው የቦምብ ፍንዳታ፣ ተኩስ እና ሽብር በየምሽቱ መካሄዱ ይቀጥላል። ለዚህ ሁሉ ምክንያቱ ጠላትህ ማን እንደሆን ማወቅ አለመቻልህ ነው። ለማጠቃለል ዛሬ በቡሩንዲ ማንም ሰው ደህንነቴ የተጠበቀ ነው ማለት አይችልም። በተለይ እኛ በሲቪል ማህበረሰብ ውስጥ ላለነው ህይወት በጣም አስቸጋሪ ነው። ጽንፈኝነት እንደማያስፈልገን ለዓለም ማሳወቁ እጅግ ጠቃሚ ይሆናል። የብሩንዲ ፖለቲካ ፓርቲዎች እንዲደራደሩ የሚረዳ ሰው ያስፈልገናል። ያ ሲሆን ነው ሰላማዊ ሀገር ገንብተን የሕዝቡን የኑሮ ደረጃ ማሻሻል የምንችለው ሲሉ የሲቪል ማኅበረሰቡ መሪ ዶግራቲያስ ኒዮንክሩሩ በማስገንዘብ ከባልደረባችን ማርግሬት በሽር ጋር ያደረጉትን ቃለ ምልልስ አጠቃለዋል። ኤርትራውያን ስደተኞችን የሚመለከት ዘገባ አለን። ኤርትራውያን ምንም እንኳ እስርና የስቃይ አያያዝ የሚፈጸምባቸው ለመሆኑ ማረጋገጫ ቢኖርም አንዳንድ የአውሮፓ ሀገሮች የጥገኝነት ማመልከቻቸውን ውድቅ እያደረጉ እያስገደዱ ፍልሰተኞቹን ወደ ሀገራቸው ይመልሳሉ ሲል ዓለም አቀፉ የሰብዓዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከሷል። ሄንሪ ሪጅዌል ከለንደን ያደረሰን ዘገባ አለ፤ ሰሎሞን ክፍሌ ያቀርበዋል። ኤርትራውያን አውሮፓ ባህር ጠረፍ ከሚደርሱ ፍልሰተኞች ከሶሪያና አፍጋኒስታን ቀጥሎ ከፍተኛውን ቁጥር ይይዛሉ። ከእነዚህ ውስጥ አብዛኞቹ ደግሞ የሀገሪቱን አስገዳጅ የብሔራዊ ውትድርና አገልግሎት የሚሸሹ ወጣቶች መሆናቸውን የአምነስቲ ኢንተርናሽናሉ ስቴፈን ሲሞኖዊዝ ያስረዳሉ። የአስራ ስድስት እና የአስራ ሰባት ዓመት ልጆች በኃይል እየተገደዱ አስራ ስምንት ወራት ለሚዘልቀው ብሔራዊ ውትድርና አገልግሎት ይመለመላሉ። ለአስር እና አስራ አምስት ዓመታት በአገልግሎቱ የቆዩ ምልምሎችን አነጋግረናል። ከሃያ ዓመታት በላይ ያገለገሉ ቤተሰቦች መኖራቸውንም ገልጸውልናል። ይህን የሚስተር ሲማኖዊዝ አስተያየት በዚሁ ዓለም አቀፉ የሰብአዊ መብቶች ድርጅት የኤርትራ ጉዳይ አጥኚ ክሌር በስተን ያጠናክሩታል። በኤርትራ ውስጥ ባለፉት በርካታ ዓመታት ብዙም የተቀየረ ነገር የለም። ስለሆነም አሁንም ከፍተኛ የፖለቲካ ጭቆና አለ። በኤርትራ በአሁኑ ወቅት አንድም የፖለቲካ ተቃዋሚ ፓርቲ የለም። ነፃ ሚዲያ ወይም የሲቪል ማህበረሰብም የለም። ዛሬ አገሪቱ ውስጥ ምንም አይነት ክስ ሳይቀርብባቸው የታሰሩ በሺዎች የሚቆጠሩ ሰዎች አሉ። የኤርትራውያኑ ፍልሰተኞች ቁጥር ከትላልቆቹ ሀገሮች ጋር ሊስተካከል የቻለበትን ምክንያትም ክሌር ቤስተን ያስረዳሉ። ባለፈው በአውሮፓ የበጋ ወራት በሜዲትራኒያን ባህር የተከሰተው የፍልሰተኞች ቀውስ ምንም እንኳ ሀገሪቱ አነስተኛ ብትሆንም ባህሩን በማቋረጥ ከሶሪያና አፍጋኒስታን ቀጥላ ከፍተኛ ቁጥር ያላቸውን ስደተኞች ያስመዘገበችው ኤርትራ ናት። የኤርትራ ሕዝብ ቁጥር አነስተኛ ነው። በአሁኑ ወቅት ደግሞ በአገሪቱ ውስጥ የሚካሄድ ጦርነት የለም። ያም ሆነ ግን የፍልሰተኞቹ ቁጥር ከፍተኛ ነው። ይህ የሚያመለክተው የሰብአዊ መብቶች ረገጣው ደረጃ ከፍተኛ መሆኑን፣ ኤርትራ ውስጥ ሕይወት ለመምራት አስቸጋሪ እንደሆነ ነው። በዚህም ምክንያት ሕዝቡ አደገኛውን ጉዞ በመምረጥ በሱዳንና በሊቢያ አድርጎ ሜዲትራኒያን በማቋረጥ የተሻለ ኑሮ ፍለጋ ወደ አውሮፓ ይሰደዳል። አንድ የተባበሩት መንግሥታት ድርጅት አጣሪ ኮሚሽን ከስድስት ወራት በፊት ያወጣው ሪፖርት ኤርትራን የገለጻት በዓለም ከፍተኛ ጭቆና ከሚፈጸምባቸው ሀገሮች አንዷ ናት ሲል ነው። የኤርትራ መንግሥት ግን በሪፖርቱ ላይ የቀረበውን ክስ ውድቅ አድርጓል። አምነስቲ በበኩሉ የውትድርና ምልመላው ካስገዳጅ ስራ አይለይም፣ ለማምለጥ የሚሞክር ደግሞ በአስከፊ ሁኔታ ይታሰራል ብሏል። ሲማኖ ዊዚ አብራሩታል። ከታዩ ወይም ሲሸሹ ከተያዙ ሊተኮስባቸውና ሊገደሉ ይችላሉ። ሊታሰሩና ሰቆቃ ሊፈጸምባቸውም ይችላል። አብዛኛዎቹ ከመሬት በታች በተቆፈሩ እስር ቤቶች ወይም በብረት የዕቃ መጓጓዣ ኮንቴነሮች ውስጥ በቅጣት መልክ ለረጅም ጊዜ እንዲቆዩ ይደረጋል። አምነስቲ ኢንተርናሽናል አሁን የሚለው ከስደት እየተገደዱ እንዲመለሱ የተደረጉ ኤርትራውያን ተመሳሳይ ቅጣት ሊደርስባቸው ይችላል ነው። ብሪታንያና ዴንማርክን ጨምሮ አንዳንዶቹ የአውሮፓ ሀገሮች የአብዛኞቹን ኤርትራውያን የጥገኝነት ማመልከቻ ውድቅ ማድረጋቸው የሰብአዊ መብቶች ተከራካሪውን ድርጅት አሳስቦታል። በኤርትራ በአሁኑ ወቅት በሕጋዊ መንገድ ለሚመለሱ ፍልሰተኞች የሚያሰጋ ነገር የለም ሲል የብሪታንያ መንግሥት መመሪያውን የቀየረው ባለፈው ዓመት መጋቢት ላይ ነው። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ባለፈው ወር ማልታ ላይ በተደረገው የአውሮፓ ኅብረትና አፍሪካ መሪዎች የፍልሰተኞች ጉባኤ ላይ ሲናገሩ የኤርትራን መንግሥት ልንጋፈጠው ይገባል ብለው ነበር። ፕሬዚደንቱ ያሉት በኤርትራ ላይ ከፍተኛውን ተጽዕኖ ማድረግ አለብን፣ ምክንያቱም በዚያች አገር ውስጥ እየተፈጸመ ያለው ነገር አሳሳቢ ደረጃ በመድረሱ ነው ብለዋል። ስለ ሁኔታው ማንም የሚናገር የለም። ኤርትራ የገዛ ዜጎቿን በማጣት ባዶ እየሆነች ነው ሲሉም አስረድተዋል። ብሪታንያና ዴንማርክ ይህን አቋም ይውሰዱ እጅ ታዲያ የኤርትራ ፍልሰተኞች በአዲሱ የአውሮፓ ኅብረት የስደተኞች ዕቅድ መሠረት ከጀርመን እስከ ስፔን በመስፈር የመጀመሪያዎቹ ሆነዋል። ሴቶችና ቤተሰብ ተከታዩ ዝግጅት ነው። ከዓ ካቶሊካዊት ቤተ ክርስቲያን ርእሰ ሊቃነ ጳጳሳት አቡነ ፍራንስስ ምስራቅ አፍሪቃን በጎበኙበት ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ካርዲናል ብፁዕ ብርሃነ ኢየሱስ ስራፌል አብረዋቸው ተጉዘው ነበር ጉብኝቱ እየተካሄደ ሳለ ካርዲናል ብርሃነ ኢየሱስን ስለ ጉዟቸው ስለ ዓለም አቀፍ ጉዳዮች ስለ ኢትዮጵያና የጣሊያን ወረራ ዘመን ስለ ሴቶችና ወጣቶች እንዲሁም ሌሎችም በርካታ ማህበረሰባዊና አስተዳደራዊ ጉዳዮችን አንስቶ ሰለሞን አባታ አነጋግሯቸዋል በውይይት ላይ ከተነሱት ነጥቦች መካከል ቤተሰብን፣ ሴቶችን፣ ህጻናትንና የጾታ ግንኙነትን የሚመለከተው ክፍል ቀጥሎ ይቀርባል። ብፁ አባታችን በተለይ የጋብቻን ሁኔታ አስመልክቶ በአንድ ወንድና በአንድ ሴት መካከል መፈጸም ያለበት እንደሆነ የሚጠቁም ጽንስ ማቋረጥን ወይም ውርጃን የሚመለከት እርግዝና መከላከያን የሚመለከትን ጉዳይ አስመልክቶ ካቶሊካዊት ቤተ ክርስቲያን ያላት አቋም ከረጅም ጊዜ ጀምሮ የሚታወቅ ነው። በእነዚህ ነገሮች ውስጥ አባ ፍራንሲስ ግን ሲደመጡ ከሚያደርጓቸውም ቅድም እንደገለጹልኝ አባታችን ሐዋርያዊ ጉዞዎች ትንሽ ለወጥ ያለ ለየት ያለ አካሄድና መለካከት ያላቸው ይመስላል። በእነዚህ ጉዳዮች ላይ የተመሳሳይ ጾታ ግንኙነት ያላቸውን ሰዎች ያገኛሉ፣ ያናግራሉ፣ ይባርካሉ። ጽን ስላቋረጡ ሴቶች ምህረት የጸለዩበት አጋጣሚ ነበረ እና በነዚህ ጉዳዮች ላይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን በአጠቃላይ በተለይ ደግሞ ብፁህ አባታችን እርስዎ ምንድን ነው የሚሰማውት? በብፁህ አቡነ ፍራንሲስ አቋም ላይ አቡነ ፍራንሲስ በዛ አቋም ላይ የቤተ ክርስቲያንን ትምህርት ወይም ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ለመቀየር ፈጽሞ አይጥሩም አላማቸውም አይደለም ነገር ግን የአመለካከት ሁኔታ አለ የምህረት አመለካከት የሚሉት አለ ለምሳሌ ይሄ በፅንስ ማስወረድ ጉዳይ እንደ ሀጢአት ትቆጥረዋለች ቤተ ክርስቲያን ግን ደግሞ ያንን የፈጸመ ወይም ያስፈጸመ በእግዚአብሔር ፊት ቀርቦ ይቅርታ የሚጠይቅ ከሆነ መሀሪው እግዚአብሔር ነው ሀጢአትን ይቅር የሚል እግዚአብሔር ነው ስለዚህ ቀድመን እንዳንፈርድበት ነው ለዛ ለሰው የይቅርታን መንፈስ ከእግዚአብሔር እንዲያገኝና ከእግዚአብሔር ጋር እንዲታረቅ ለማድረግ ሁኔታዎችን ማመቻቸት ነው እንጂ ውርጃን ለማጽደቅ አይደለም። ምክንያቱም እሱ ሰው ሕይወትን መግደል ስለሆነ ነው። ሰው ሰራሽ ለምሳሌ የወሊድ ቁጥጥር አለ። እሱም አከራካሪ እንግዲህ፣ ቤተ ክርስቲያን እስካሁን ድረስ ትክክል አይደለም ብላ ትቃወማለች። ትክክለኛ ሁኔታ አራርቆ ለመውለድም ወይም ልጅም ለመውለድ መሀኖችም ለሆኑም ለምኑም ተፈጥሯዊ መንገድ አለ። በዛ መጠቀም ይቻላል። መወያየትም አለበት። ባልና ሚስት መወያየት መነጋገር አለባቸው። ሴት መጠቀሚያ ብቻ መሆን የለባትም። ወንዱም ቢሆን በዚህ ጉዳይ ውስጥ መግባት አለበት የሚል አለ እና ግን በጀርባው ደግሞ ትላልቅ ፋብሪካዎች እንዳሉ አንርሳ። በዚህ በወሊድ ቁጥር ቁጥጥር ዙሪያ ብዙዎች መድኃኒት ይሸጣሉ። አሁን ገጠር ውስጥ ብትሄድ ምናልባት በቀላሉ በየሱቁ በብዬ የምትኖ የምታገኘው በየቦታው የሚበተነው ኮንዶም ምናምን ነው ግን ህዝባችን ሞራል የለውም እንዴ አያስብም እንዴ የሚል የለም ብቻ ያግኝና ገበያ ላይ ይሸጥ የሚል አመለካከት አለ በሴቶችም ላይ በወንዶችም ላይ ቆይቶ የሚያመጣው ካንሰር ወይ ሌላ ነገር ህበት በሽታ ያመጣል ወይ ምርመራ ይደረግ ማለትም የለም ዝም ብሎ ለጊዜያዊ ሁኔታ መጠቀም ብቻ መሆን የለበትም ነው ቤተ ክርስቲያን የምትለው እንጂ ቤተሰብ አይመጠን አትልም ቤተ ክርስቲያን ቤተሰብ ተመጥኖ አንድ ቤተሰብ ልጆቹን በስነ ስርዓት የሚያሳድጋቸውን ብቻ እንዲወልድ ትመክራለች። ግን ዘዴው ነው ትንሽ ከቤተ ክርስቲያን ጋር ክርክር ያለው እና ይቺ ቤተ ክርስቲያን በዚህ አቋሟ በቃ እንደዚህ ወግ አጥባቂ ናት፣ እንደዚህ ነው፣ የድሮ ዘመን አስተሳሰብ ነው ምናምን የሚባል አለ፣ ብዙ ወቀሳ አለ። ግን ይሄንን እኔ እንደሚመስለኝ ጊዜ ነው የሚፈታው እና በአንዳንድ አካባቢዎች ሰምተህም ይሆናል አንተ በፊት ዝም ብሎ ሬዲዮ ምናምን እየተሰጠ ነበር ሴቶች መካን የሚደረጉት ወይም ወንድም የሚመክ ነው ለምንድን ነው ነው ይሄ ቤተክርስቲያን የምትጠይቀው ጥያቄዎች አንዳንድ ዘር እንዳያድግ የሚፈለገው ለምንድን ነው የሚለውንም ሁሉ የምታነሳው ነው እንዴ ወንድ ብቻ ነው እንዴ መወለድ ያለበት ለምንድን ነው ሴቶችስ የማይወለዱት አንዳንድ አካባቢ ሴት ልጅ እንዳትወለድም ሁሉ የሚደረግ አለ በአሁኑ በዘመን ሁሉ ሁኔታ እና ነገሩ ጠለቅ ያለ ነው። ብዙ ምርምር የሚያስፈልገው ይመስለኛል። ይሄንንስ የተመጻጻይ ጾታ ግንኙነት ያላቸውን ሰዎች ብዙ ጊዜ ብዙ አካባቢዎች ጥቃትም ይደርስባቸዋል። መንግስታትም ህግ አውጥተው በወንጀልነት ለመፈረጅ የሚፈልጉ አሉ። እንዴት ነው ቤተ ክርስቲያኒቱ እነዚህን አዝማሚያዎች የምታያቸው? በአንደኛ ነገር ቅድም እንዳልኩት ነው። በቤተ ክርስቲያናች ጋብቻ በአንድ ወንድና በአንድ ሴት መካከል ነው። እግዚአብሔር አልተሳሳተም። ወንድንም ሲሰራ ሴትንም ሲፈጥር፣ እነሱ ሁለቱ ተባብረው ህይወት እንዲሰጡ አድርጎ ነው እግዚአብሔር የፈጠረውና ይሄ የማይለወጥ ነው። ግን በአሁኑ ጊዜ የምንሰማው በተለይ በአውሮፓና በአሜሪካ፣ እኛን እንኳን አይመለከተንም፣ እንደዚህ አይነት ተመሳሳይ ጾታዎች ተጋብተው ለመኖር እንደዚህ ያስባሉ እየተባለ ይነገራል። የኢትዮጵያ የሃይማኖት አባቶች በዚህ ጉዳይ ተሰብስበው ተነጋግረውበታል፣ አንድ አቋምም ወስደዋል። ምክንያቱም በአንዳንድ ቦታ ላይ የተባበሩት መንግስታት ጭምር ይሄንን ነገር ካልተቀበላችሁ የገንዘብ ድጋፍ እንዳታገኙ እናደርጋለን የሚል ሁሉ አቋም ወስደዋል። እኛ ያልነው እኛ ድሆችን ብንሆን ጥሪት አለን፣ ድሆችን ብንሆን ታሪክ ያለን ህዝብ ነን፣ ድሆችን ብንሆን ሃይማኖት ያለን ህዝብ ነን። ይህንን አንቀበልም፣ ገንዘባችሁ ይቅርብን ብለን ነው አቋም የወሰን ነው። እና ክቡር ፕሬዚደንቱ ፕሬዚደንት ኦባማን በመጡ ጊዜ ይህን ጉዳይ ያነሱት እንደሆነ ብለን በአፍሪካ ህብረት ጠብቀን ነበር። ሁሉ የሃይማኖት መሪዎች አላነሱትም። የኢትዮጵያ አቋም ግልጽ ነው። እና በዚህ ላይ እኛ እነዚህ ሰዎች ስደት ይደረግባቸው፣ ይገደሉ፣ ምን ይበሉ ለማለት አይደለም። ሰዎች ናቸው። ሰው ሊሳሳት ይችላል። በኃጢአቱ ተጸጽቶ ቢመለስ ደስ ይለናል። ለመምከር ነው እንጂ ለመግደል ወይም እነዚህን ለማስፈራራትም አይደለም። ግን የቤተ ክርስቲያን ወይም የሃይማኖት ህግ ስላልሆነ ነው ብፁዕ አባታችን ሌላ በዚህ ውይይታችን ላይ ያነሱልኝ የቤተሰብ ጉዳይን አስመልክቶ የሴቶች ድምፅ ሊሰማ ይገባል ውይይት ሊኖር ይገባል ብለውኝ ነበር እና በዚህ የሴቶች የውሳኔ ሰጭነትን አቅም አጎልበት ላይ በብዙ ደረጃዎች ማለት ነው ከመንግስታዊ ተሳትፎ ጀምሮ በቤተሰብ ደረጃ በጤናቸውም በወሊድ ቁጥጥር በሽታን በመከላከል በቤተሰብ ምጣኔ በመሳሰሉት ውስጥ ሴቶች ቦታ አላቸው ሴቶች የሚሉት ሊደመጥ ይገባል ሊከበር ይገባል የሚል እምነት አላ የካቶሊካዊት ቤተ ክርስቲያን በደንብ እንጂ በጣም በጣም በእውነቱ፣ ያው እመቤታችን ቅዱስ ድንግል ማርያም የጌታችን የመድኃኒታችን የክርስቶስ እናት ለእኛ ለሁላችን ትልቅ አርአያ ናት። እንደ እሷ የከበረ የለም። እኛ የሰማይ ንግሥት ብለን በልጇ ቀኝ የተቀመጠች የእኛ አማላጅናት ናት እና ሴቶች ክቡር ናቸው። እናቶቻችንም፣ እህቶቻችንም፣ ልጆቻችንም ሴቶች ክቡር ናቸው። ስለዚህ ሴት ልጅ ልትከበር ይገባል እና በማለት ቤተ ክርስቲያን እንዲያውም ለሴት ልጅ ለየት አድርጋ ትኩረት በመስጠት የትምህርት እድል እንዲያገኙ ከሚያደርጉ ቤተ ክርስቲያናት አንዷ ናት። አሁን ለምሳሌ አዲስ አበባ ላይ ብቻ አንድ ሶስት ትምህርት ቤቶች አሉ ለሴት ልጅ ብቻ ትምህርት የሚሰጡ ከአንድ እስከ አስራ ሁለት የሆኑ ትምህርት ቤቶች አሉ። በዚህ የሚያድጉ ሴቶች አንደኛ በራሳቸው የመተማመን ሁኔታ ይዘው ያድጋሉ። ሁለተኛ ደግሞ ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ገብተው ለላቀ ትምህርት ይዘጋጃሉና ሴትን ሴት ስታስተምር ሴት ለሴት ልጅ አራያ ስትሆን ትልቅ ምሳሌ ነው እና በእንዲህ አይነት ሁኔታ ቤተ ክርስቲያን ትግል እያደረገች ነው። ለገጠሮቹም ቢሆን እንደዙ ነው። ገጠርም ላሉ ልጃገረሮች ለልጃገረሮች ትምህርት በነጻ ድረስ ለመስጠትና የእጅ ሙያም እንዲማሩ አንዳንድ ቦታ እንዲያው ስድስተኛ ሰባተኛ ሳይጨርሱም ስለሚድሯቸው ቀስ ተብሎ ከወላጆች ጋር በመመካከል አስረኛ አስራ ሁለተኛ ድረስ እንዲማሩ ሆስቴሎችን በማዘጋጀት የምትንከባከብ ቤተክርስቲያናትና ሴቶች ለሙያ ብቻ ሳይሆን ለእውቀትም የደረሱ ሴቶች ኅብረተሰብን ለመለወጥ ትልቅ ድርሻ ስላላቸው የሴት ልጅ መማር በጣም በጣም አስፈላጊ ነው። መፈክር ብቻ አይደለም። ለሴት ልጅ የሚያስፈልጋት ሴት ልጅ እንደዚህ ትሁን፣ ሴት ልጅ እንደዛ ትሁን ማለት አይደለም። ወይም ሴት ልጅ ያለ ጸዋቷ ወንድ ትሁን ለማለት አይደለም። ሴት ልጅ በሴትነቷ እንድትኮራ፣ በሴትነቷ በቤተሰብ ውስጥ ያላትን ድርሻ እንድትወጣ፣ በስራም አለም ላይ እንድትወጣ ለማድረግ ለማድረግ ቤተ ክርስቲያኗ ከፍተኛ ጥረት በማድረግ ላይ ትገኛለች። ብፁዕ አባታችን ቀደም ያሉት ፓፓ ብፁዕ ወቅዱስ አቡነ ቤኔዲክትም፣ አሁንም ያሉት ብፁዕ አቡነ ፍራንሲስም ራስ ምታት ሆኖባቸው ያለ የካቶሊካዊት ቤተ ክርስቲያን በራሷ ካህናት መካከል ያለ የምግባር ጉድለት ችግርም ነው እና፣ ለመሆኑ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ይህንን ጉዳይ ምን ያህል ነው ትኩረት ሰታ ራሷን ወደ ውስጥ እየፈተሸች የምትከታተለው? አዎ፣ በእውነቱ ይሄ በጣም በዓለም አቀፍ ደረጃ ብዙ ቤተ ክርስቲያናችንን ያከራከረ ብዙ ደግሞም ያሳፈረን ያዘንበትም፣ ብዙ የጸለይንበትም ሁኔታ ነው። ምክንያቱም ቅድም እንዳልኩህ ህጻናት የእግዚአብሔር ስጦታዎች ናቸው ክቡራን ናቸው፣ ልናፈቅራቸው፣ ልንንከባከባቸው ይገባል እያል እነሱ እንዲደፈሩ እነሱ እንዲጎሳቆሉ እንዲሸማቀቁ ማድረግ ትልቅ ኃጢአት ነው። ስለዚህ በዚህ ኃጢአት ቤተክርስቲያናችን በጣም አዝናለች። ለዚህም ደግሞ በዓለም አቀፍ ደረጃም ይሁን በብሔርም ደረጃ እንዲሁም ደግሞ በሰበካም ደረጃ አቋም በመውሰድ ለእያንዳንዱ ቤተ ክርስቲያን ወይም ጽሕፈት ቤት ፖሊሲ በማውጣት ሕጻናትን ምን አይነት እንክብካቤ ማድረግ እንደሚያስፈልግ በነገራችን ላይ በካህናትና በወንድሞች በደናግል ላይ ብቻ ሳይሆን እንዲሁም በመምህራንም እንዲሁም በአስተዳደርም ላይ ባሉት ዓለማውያንም ዘንድ ይሄን ሁሉ የሚዳስስ ፖሊሲ ወጥቶ ቀድቆ ያንን በመተርጎም ላይ ነው የምንገኘው። በዚህም ላይ አንዳንድ ጥቆማዎችም ሆኑ ገለጻዎች በሚመጡበት ጊዜ ቤተ ክርስቲያን በመጀመሪያ በራሷ መንፈሳዊ ፍርድ ቤት ሁኔታዎችን የምታይበት ነው። ከዛ ደግሞ ከመንግስት አካላትና ከፍርድ አካላት ጋር በመቅረብ ይሄንን መሸፋፈን ወይ መደበቅ ሳይሆን አጋልጦ መድኃኒት ፍለጋ ላይ ናት ቤተ ካርዲናል ብርሃነ ኢየሱስን ለቃለ መጠይቁ እናመሰግናለን። በሌሎች ጉዳዮች ላይ የተደረገው ቃለ መጠይቅ በሌላ ጊዜ ይቀርባል። አሁን የምሽቱ ፕሮግራማችን አብቅቷል። ትግርኛ ይቀጥላል። ደህና ደሩ man